የአፍሪቃ ስደተኞች ሊቢያ ውስጥ በየጦር አበጋዙ እስር ቤት መታጎር፣ በእህል ውሃ ጦት መጠበስ፣ መደፈር፣ ገንዘብ እንዲከፍሉ መገረፍ፣ በኤሌክትሪክ መንጨርጨር፣ በስለት መተልተል፣ እንደ ሸቀጥ መሸጥ፣ መለወጥ ብዙ ነው። ብዙ ጊዜ ተነግሯልም። የተባበሩት መንግስታት ድርጅት በጎርጎሪያኑ አምና 2018 በ13,000 ስደተኞች ላይ ባደረገው ጥናት የግፍ በደሉን ድካም ይፋ አድርጓል መንግስታት አውግዘውታል የመብት ተሟጋቾች መፍትሄ እንዲፈለግ ተማጽነዋል ውግዘቱ አፍአዊ ተማጽኖው አፍታዊ መሆኑን እንጂ ዚቁ የስደተኞቹ ስቃይ የአዛኞች ጩኸት የመንግስታቱ ከንቱ ውግዘት ውደት መቀጠሉ እንዳስተዛዘበ ያቺ የሳርኮዚ ካሜሩን፣ ኦባማ፣ ቃዛፊ እብሪት ከትቢያ የቀየጣት ሀገር የሌላ እልቂት ስቃይ፣ ሰቆቃ መናኸሪያ መሆኗ ነው። ጉዱን የዘለቀው ጉድ በተለይ ለስደተኞች ድንበር የለሽ ሐኪሞች ኤምኤስኤፍ በፈረንሳይኛ ምህጻሩ እንደሚለው የብሔራዊ ስምምነት መንግስት የሚባለው ስብስብና የጀኔራል ኸሊፋ ሀፍጣር ሚሊሻዎች ግራቀኝ በሚዋጉበት ትሪፖሊ አጠገብ ብቻ በሚታወቁ ጣቢያዎች ብቻ ከ3000 በላይ ስደተኞች ታጉረዋል። የየጦር አበጋዙ በየመጋዘኑ ያጎረውን ስደተኛ በሺ የሚቆጠር ከሚል ግምት ባለፍ ብዛቱን የሚደርስበትን ግፍና መከራም የሚያውቀው ያው አሰቃውና ተሰቃው ብቻ ነው። ባለፉት ሳምንታት በተደረገው ጦርነት ስደተኞቹን ይረዱ የነበሩ ሦስት የሕክምና ባለሙያዎች ተገልለዋል። የጦርነቱ ዳፋ ለእርዳታ ሠራተኞችን በመትረፉ ለወትሮው አነሰም በዛም ስደተኞችን ይረዱ የነበሩ ወደየማጎሪያ ጣቢያዎቹ መድረስ አልቻሉም። ከምንሰራባቸው የማጎሪያ ጣቢያዎች አንዱ ቀስር ቢንጋሽር አካባቢ ያለው ውጊያው የሚደረግበት አጠገብ ስለሚገኝ እዚያ ወዳሉ ስደተኞች መቅረብ አልቻለም። የድንበር የለሽ ሐኪሞች አስተባባሪ ክራይዥ ኬንሲ ናቸው። አንዳንዶቹ እስር ቤቶች ሳምባ ነቀርሳና እከክ መሰራጨቱ ሲዘገብ ወትሮም በቅጡ የማይመገቡት እስረኞች አሁን ደግሞ በእህል ውሃ ጦት እየተሰቃዩ ነው። ሊቢያ ውስጥ ከሚደርስባቸው ግፍ ስቃይ አምልጠው የሜዲትራንያንን ባህር ለማቋረጥ ከሚሞክሩ ከየ18 ስደተኛም አንዱም ውሃ ይበለዋል። የመብት ተሟጋቾች እንደሚሉት አፍሪካውያን ስደተኞች ለሚደርስባቸው ግፍ በደል እንግልት ከየሀገሮቻቸው መንግስታት እኩል አውሮፖችም ተጠያቂዎች ናቸው። የአውሮፓ መንግስታት የቀኝ አክራሪዎችን መጠናከር ለማስወገድ ስደተኞችን እንደ ጦስ ዶሮ ጭዳ እያደረጓቸው ነው። የአውሮፓ ሕብረት በቅርቡ ያጸደቀው መርህ ስደተኞቹንና ስደተኞቹን ከአደጋ የሚያተርፉ ድርጅቶችን ስለሚወነጅል ባህሩን ሲያቋርጡ የተያዙ ስደተኞችን ግፍ መከራ ወደ ቆጠሩባት ሊቢያ ይመልሷቸዋል። የፖለቲካ ጭዳ ይሉታል የድንበር የለሽ ሐኪሞች አስተባባሪ ኬንስ። ባለፉት ሰባት ወራቶች ውስጥ ብቻ ሶስት ብርቱ ውጊያዎች የተደረጉባት ሊቢያ ለስደተኞች አስተማማኝ መቆያ ልትሆን ጨርሶ አትችልም። ተቀባይነት የለውም። እነዚህ ሰዎች ለአውሮጳ መንግስታት የፖለቲካ ጭዳ መሆን የለባቸውም። አውሮፖች በስደተኞች ጉዳይ ብቻ ሳይሆን ለሊቢያ ተፋላሚ ኃይላት የሚሰጡት ድጋፍም ሊቢያን ለውድመት ዜጎቿን ለጥፋት ስደተኞችን ለሞት እየዳረገ ነው። ፈረንሳይ ጄኔራል ሀፍጣርን ትደግፋለች፣ ኢጣሊያም የተባበሩት መንግስታት ድርጅት የሰየመውን መንግስት፣ ጀርመን ለጊዜውም ቢሆን ያደፈጠች መስላለች።